የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 12 2016 ዓ ም ዝግጅታችን ጀመረ። በጉራጌ ዞኖች በቀጠለ ግጭት ሰዎች እንደሞቱና አላግባብ እንደታሰሩ ጎጎት አስታወቀም ደበኛ እንቅስቃሴያቸው በሚያደርጉበት ሰዓት ከመኪና ላይ ባሉበት ሁኔታ በተፈጸመባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻም አካባቢ ላይ ተመሳሳይ ግድያ ተፈጽመዋል። በዛ ተመሳሳይ ቦታ ላይ ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም፣ በሌሎችም በስደት መሳሪያዎች የተገደሉ ሰዎች አሉ። ቀደም ሲል የሰማችሁት የጎጎት ፍትሕና አንድነት ፓርቲ ሊቀመንበር አቶ መሐመድ አብራር ነበር። በዚህ ጉዳይ ያጠናቀርነው ዘገባ በአብይ ርስ ይዘንላችሁ እንቀርባለን። ከዚህ በተጨማሪም በዋግምራ ዞን በድርቅ ጉዳት የሞቱ የቤት እንስሳት ቁጥር ከ10 በልጧል መባሉ እንዲሁም የሀገራዊ ምክክር ኮሚሽኑ በትግራይና አማራ ክልሎች ሥራ እንዳቆመ ማስታወቁን የተመለከቱና ሌሎች ዘገባዎችን በምሽቱ ይዘንላችሁ ይቀርመናል። ሰላም ጤና ይስጥልን። እንደምን አምሽታችኋል? አድማጮቻችንና ተመልካቾቻችን ምሽቱን ሳስተናግዳችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ ስመኝሽ የቆየ ዚህ አብራኛለች። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከኛ ጋር አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም ዜናዎች ወደ ስመኝሽ ነ በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ ቆየነኝ ነኝ። ለምሽቱ ከያዝነው ዜና ውስጥ ከፍተኛ የአልሸባብ አዛዥ በአሜሪካና ሶማሊያ የጋራ ዘመቻ ተገደለ፣ የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳል ቀጥና ለቀው ወጡና በእስራኤል ሐማስ ጦርነት ምክንያት በጋዛ ረሃብ በርትቷል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ ባለፈው ሳምንት እሁድ ጂሊ በተሰኘች ከተማ አቅራቢያ ባካሄደችው የአየር ጥቃት አንድ ከፍተኛ የታጣቂ ቡድኑ አዛዥ እንደተገደለ የሶማሊያ መንግስት አስታወቀ። ማሊም አይማን የተባለው አዛዡ የአልሻባብ ታጣቂ ቡድን በሶማሊያና በኬንያ ባካሄዳቸው ጥቃቶች ውስጥ ተሳታፊ እንደነበር ሲታወቅ በሶማሊያ ጦር ኃይሎችና በዩናይትድ ስቴትስ ወታደሮች በተወሰደ የትብብር እርምጃ እንደተገደለ የሶማሊያ መንግስት ጨምሮ ገልጿል። የሀገሪቱ ማስታወቂያ ሚኒስትር ትላንት ሐሙስ ባወጣው መግለጫ ከሶማሊያ ሕዝብ ላይ አንድ ሾህ መነቀል ማለት ነው ሲል ግድያውን አወድሷል። የዩናይትድ ስቴትስ የአፍሪካ ጦር ወይም አፍሪኮም በበኩሉ ባወጣው መግለጫ በጂሊብ አጠገብ በተሰነዘረው ማጥቃት አንድ የአልሻባብ ታጣቂ መገደሉን አረጋግጦ በሲቪሎች ላይ የደረሰ ጉዳት አለመኖሩን ገልጿል። የተገደለውን ታጣቂ ማንነት በስም ያልጠቀሰው የአፍሪኮም መግለጫ የሶማሊያን ሰላምና ልማት የሚያናጋውን አሸባሪ ቡድን በማሸነፍ ረገድ አንድ ሌላ እርምጃ ነው ሲል አመልክቷል። መግለጫው አክሎም አፍሪኮም የተካሄደውን ወታደራዊ ዘመቻ መርምሮ እንደ አስፈላጊነቱ ተጨማሪ መረጃዎችን ያቀርባል በማለት ዝርዝር መረጃ ከመስጠት ተቆጥቧል። አልሻባብ ግን እስካሁን ግድያውን አስመልክቶ የሰጠው መረጃ የለም። የመጨረሻዎቹ የፈረንሳይ ወታደሮች ከአፍሪካ የሳህል ቀጠና ለቀው ወጡ። በሳህል ቀጠና የእስላማዊ አክራሪዎችን እንቅስቃሴ ለማስቆም በሚል ዘመቻ ላይ የነበሩት የመጨረሻዎቹ የፈረንሳይ ወታደሮች ዛሬ ኒጀርን ለቀው መውጣታቸው መመልከቱንና የሀገሪቱ ሰራዊትን በይፋ ማስታወቁን የኤኤፍፒ የዜና ወኪል ከኒያሜ ዘግቧል። ፈረንሳዮቹ ቢወጡም በመቶ የሚቆጠሩ የአሜሪካ ጦር አባላት እንዲሁም በርካታ የጣሊያንና ጀርመን ወታደሮች በሀገሪቱ እንደሚገኙ ዘገባው አመልክቷል። ዛሬ አርብ የፈረንሳይ ኃይሎች ለቀው የሚወጡበት ሂደት የመጨረሻና መዝጊያው ቀን ነው ሲሉ የኒጀር ሰራዊት ተወካይ ሳሊም ኢብራሂም አስታውቀዋል። ባለፈው ሐምሌ መፈንቅለ መንግስት ያካሄዱት ጄኔራሎች 1500 የሚሆኑ የፈረንሳይ ጦር አባላትና አውሮፕላን አብራሪዎች ከቀድሞ ቅኝ ግዛታቸው ለቀው እንዲወጡ አዘዋል። ኒጀር በሳህል ፈረንሳይ ለቃ የወጣችበት ሶስተኛ የቀድሞ ቅኝ ግዛት መሆኗ ነው። ባለፈው ዓመት ከማሊ በዚህ ዓመት መጀመሪያ ላይ ደግሞ ከቡርኪና ፋሶ ለቃ ወጥታለች። ሶስቱም ሀገራት ከአስር ዓመታት በፊት በማሊ የጀመረውንና በኋላም ወደ ኒጀርና ወደ ቡርኪና ፋሶ የተስፋፋውን የእስላማዊ አክራሪዎችን ጥቃት ለማስቆም በመታገር ላይ ናቸው። በቀጠናው ባለፉት ሶስት ዓመታት በተከታታይ በተደረጉት መፈንቅለ መንግስቶች ምክንያት ከፈረንሳይ ጋር የነበረው ግንኙነት ሲሻክር ከሩሲያ ጋር ወዳጅነቱ ተሟሙቋል። በእስራኤልና በሀማስ መካከል የተኩስ ማቆም ስምምነት እንዲደረስ የሚደረገው ዓለም አቀፍ ጥረት በቀጠለበትና በከበባ ውስጥ የምትገኘው ጋዛ ሰብአዊ ቀውሱ እየጨመረበት በሄደበት ወቅት የእስራኤል ኃይሎች በጋዛ የሚያካሂዱትን ጥቃት አስፍተው ቀጥለዋል። የሰሜን ጋዛ ነዋሪዎች በተለያዩ አካባቢዎች ላይ ከባድ የቦምብ ፍንዳታና የአየር ላይ ጥቃቶች መፈጸማቸውን የገለጹ ሲሆን በደቡባዊ የጋዛ ክፍል የሚገኙት ካሃን ዩኒስና ራፋም ከተሞች ላይም እንዲሁ የአየር ጥቃት መፈጸሙንም አመልክተዋል። በተጨማሪም የእስራኤል ጦር በማዕከላዊ ጋዛ በሚገኙት አልቡሬጅ እና በዙሪያው የሚገኙ ነዋሪዎች በፍጥነት ወደ ደቡብ ጋዛ እንዲሄዱ ማዘዛቸው በአካባቢው የመሬት ላይ ጥቃት እንደሚካሄድ እንደሚያመለክት ተገልጿል። እንደ አውሮፓውያን አቆጣጠር በጥቅምት ሰባት ሐማስ ያደረሰውን ጥቃት ተከትሎ እስራኤል በጋዛ ላይ በምታካሄደው ወታደራዊ ዘመቻ ባለፉት ሁለት ቀናት የተገደሉትን ሶስት መቶ ዘጠና ፍልስጤማውያንን ጨምሮ እስካሁን ቢያንስ ሀያ ሺ ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ቢያንስ ሁለት ሚሊዮን ፍልስጤማውያንም ከቤት ንብረታቸው ተፈናቅለዋል። የተቀናጀ የምግብ ዋስትና ደረጃ ምደባ የሚሰራው አይፒሲ ሐሙስ ዕለት ይፋ ባደረገው ሪፖርቱ እንዳስታወቀው የቦምብ ድብደባ፣ የመሬት ላይ ዘመቻዎችና አጠቃላይ ሕዝቡ ላይ የተካሄደው ከበባ ጨምሮ በጋዛ ላይ የሚፈጸሙ ጥቃቶች አሰቃቂ ደረጃ ላይ ደረሰ፣ አስከፊ የምግብ ዋስትና እጦት ማስከተሉን አስታውቋል። አሁን ያለው ሁኔታና በሰብአዊ አቅርቦት ላይ የተጣለው ገደብ ካልተሻሻለም በሚቀጥሉት ስድስት ወራት ውስጥ ረሀብ ሊከሰት እንደሚችል የተባበሩት መንግስታት ድርጅት አስታውቋል። አይፒሲ አክሎ ከግማሽ ሚሊዮን በላይ የሚሆኑ የጋዛ ነዋሪዎች የምግብ አቅርቦታቸውን አሟጠው በመጨረሳቸው አስከፊ ረሀብ አፋፍ ላይ እንደሚገኙም ጠቅሶ አስጠንቅቋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በጋዛ በሚገኘው አልሻፋ ሆስፒታል የደረሰውን ከባድ ውድመት የሚያሳይ ምስል በዓለም ጤና ድርጅት ተለቋል። ሃያ የቀዶ ጥገና ክፍሎች የነበሩት ሆስፒታል አሁን ፍርስራሽ የተከመረበት ሲሆን በሆስፒታሉ ቅጥር ውስጥም ሰዎች በመገደል ላይ ናቸው የሚሉ ሪፖርቶች በተደጋጋሚ በመሰማት ላይ ናቸው። የጤና ድርጅቱ የሕክምና ቁሳቁሶችን ወደ ስፍራው በመውሰድ አስቸኳይ የሕክምና አገልግሎት ለመስጠት በመሞከር ላይ ቢሆንም ካለ ነዳጅ አቅርቦት የህክምና መሳሪያዎችና ሰራተኞች መኖር ትርጉም እንደማይኖረው አስተባባሪው ሻን ኬሲ ለአሶሴትድ ፕሬስ ዜና ወኪል ተናግረዋል። ቁስለኞችን በማከምና የተጎጂዎችን ውጋት ለመቀነስ በመሞከር ላይ መሆናቸውን የጠቀሱት አስተባባሪው አንድ ሆስፒታል በጥቃት ላይ እያለ እና ካለ ነዳጅ እንዴት መስራት ይችላል? ሲሉ ተደምጠዋል። ከፍተኛ አደጋን ሊያስከትል ይችል የነበረ እንደሆነ የተገለጸው እና ድርጅቱ ባከናወነው ስራ ለቀዶ ጥገናና ቁስለኞችን ለማከም የሚያገለግሉ በርካታ መሳሪያዎች፣ ለማዋለድ የሚረዱ ቁሶችና መድኃኒቶችን ወደ ሆስፒታሉ ማስገባቱን አስታውቋል። በእስራኤል ጥቃት እስካሁን ሀያ ሺህ የሚጠጉ ፍልስጤማውያን ህይወታቸውን ሲያጡ ወደ ሁለት ሚሊዮን የሚጠጉ የጋዛ ነዋሪዎች ቤታቸውን ጥለው እንዲሸሹ አድርጓል። በመጨረሻም በቻይና 14ሺ መኖሪያ ቤቶችን ባወደመውና ቢያንስ የ144 ሰዎችን ህይወት ባጠፋው አስከፊ የመሬት መንቀጥቀጥ አደጋ ለተፈናቀሉ ሰዎች መጠለያ የሚሆን በመቶዎች የሚቆጠሩ ባለአንድ ክፍል ቤቶች በሰሜን ምዕራብ ቻይና በመገንባት ላይ መሆናቸውን የሀገሪቱ መንግስት መገናኛ ብዙኃን አስታውቋል። የመሬት መንቀጥቀጡ ያስከተለው ከባድ የጭቃ መንሸራተት ከቀበራቸው ሁለት መንደሮች ውስጥ ህይወት ለማትረፍ የሚንቀሳቀሱ ቡድኖች ቁፋሪያቸውን በቀጠሉበት ወቅት የሟቾች ቁጥር በዘጠኝ ከፍ ማለቱን የቺንሀአይ ከተማ ባለስልጣን አርብ ዕለት አስታውቀዋል። አሁንም ሶስት ሰዎች የደረሱበት እንደማይታወቅም ገልጸዋል። የመንግስት ሚዲያ የሆነው ሲሲቲቪ ከባድ ዕቃ ማንሻ መኪናዎች ቀደም ብለው በፋብሪካ የተሰሩ ነጭና ሳጥን መሰል መኖሪያ ቤቶችን እያነሱ ገላጣ ሜዳ ላይ በመደዳ ሲያስቀምጧቸው ያሳየ ሲሆን እስካሁን 260 ቤቶች መቆም ችለዋል። እስከ አርብ ድረስ በተዘጋጁ ዘጠኝ ቦታዎች የሚደረደሩት ቤቶችም 500 ይደርሳሉ ተብሎ ይጠበቃል። የቤቶቹ መዘጋጀት ሰኞ ምሽት በደረሰው የመሬት መንቀጥቀጥ የተፈናቀሉት ከ ከ870 በላይ ሰዎች ላልተወሰነ ጊዜ ቤት አልባ ሆነው እንደሚቆዩ የሚያሳይ ሲሆን አብዛኞቹ እጅግ በጣም በሚቀዘቅዘው የአየር ሁኔታ ሰማያዊ ላስቲክ መጠለያዎች ውስጥ ለመቆየት ተገደው ነበር። በሬክተር ሲለካ 6 ነጥብ 2 መሆኑ የተዘገበው የመሬት መንቀጥቀጥ ጉዳት ያደረሰው ከቻይና ዋና ከተማ ቤይጂንግ በስተደቡብ ምዕራብ 1300 ኪሎ ሜትር ላይ የሚገኙ ተራራማ ስፍራዎች ላይ ሲሆን እስካሁን 144 ሰዎች ሕይወታቸውን አጥተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። ለዓለም ዜናዎች ስመኝሽ የቆየን ከልብ አመሰግናለውኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ለ57 ዲግሪስ ዌስት ላይ ከዋሽንግተን የሚተላለፍላችሁን የዛሬ አርብ ታህሳስ 12 2016 ዓ ም ከአሜሪካ ድምፅ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብረውናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። በማዕከላዊ ኢትዮጵያ ክልል በጉራጌና በምስራቅ ጉራጌ ዞኖች በቀጠለው ጥቃት ሁለት ሰዎች እንደተገደሉና ካለፈው ጥቅምት ወር ጀምሮ ሰባ ሰዎች ከሕግ አግባብ ውጭ እንደታሰሩ ጎጎት ፍትህና አንድነት ፓርቲ ትናንት ባወጣው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ አብራር በጉራጌ ዞን እየተፈጸመ ነው ያሉት የመብቶች ጥሰት አሳሳቢ ደረጃ ላይ እንደደረሰም ገልጸዋል። ከዞኑ ባለስልጣናት ምላሽና አስተያየታቸውን ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሀሳባቸውን አልተካተተም። የሐዋሳ ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አልኳል። በማዕከላዊ ኢትዮጵያ ክልል የጉራጌና የምስራቅ ጉራጌ ዞኖች ባለፈው ሰኞም ታህሳስ ስምንት ቀን 2016 ዓ ም በተፈጸመ ጥቃት ሁለት ሰላማዊ ሰዎች እንደተገደሉ የጎጎት ለጉራ ግፊትና አንድነት ፓርቲ ሊቀመንበር አቶ መሀመድ አብራር ለአሜሪካ ድምፅ በስልክ ተናግሯል። ሰዎች ደበኛ እንቅስቃሴያቸው በሚያደርጉበት ሰዓት ከመኪና መኪና ላይ ባሉበት ሁኔታ በተፈጸመባቸው ጥቃት ነው የሞቱት። እንደዚሁ ህዳር መጨረሻም አካባቢ ላይ ተመሳሳይ ግድያ ተፈጽሟል፣ በዛው ተመሳሳይ ቦታ ላይ ሌሎቹ ደግሞ አንዳንድ ቦታ ላይ በነበሩ ግጭቶች በመሳሪያም፣ በሌሎችም በስለት መሳሪያዎች የተገደሉ ሰዎች አሉ። ከአዲሱ ክልል ምስረታ አንስቶ በሁ ሁለቱ ዞኖች በተለይም በኢንሴኖ በቆሴ በጥያና በወልቅተ ከተማ አካባቢዎች የበዙ ሰላማዊያን ሰዎች ህይወት እንዳለፈ ፓርቲው ትላንት ባወጣው መግለጫ አስታውቋል የፓርቲው ሊቀመንበር አቶ መሐመድ በሁለቱም የጉራጌ ዞኖች የሰዎች ግድያ አሁንም ማቆሚያ አልተገኘለትም ይላሉም ለማጣራት ብዙ ቦታዎች ላይ ጥረት አድርገናል። በሶስት ወይም በአራት ዙር መጀመሪያ በምስራቅ መስቀን አካባቢ በነበረው ግጭት ተከታታይ በአስራ አምስት ቀን በቀጠለው ግጭት ከሀያ በላይ ሰዎች የተገደሉበት ሁኔታ አለ። ከወራት በፊት የሆነ ነው እሱ ያም አካባቢ ሁለት ሰዎች አካባቢ እንደሞቱ ሪፖርቶች አለ። ቀጥሎ ወልቂጤ ላይ ከጥቅምት ሁለት ጀምሮ እስከ ሀያ ስምንት ድረስ ቀጠለው ግጭት ከአስር በላይ ሰዎች ሞተዋል። ስለዚህ እያደገ የመጣ ኮንትሮል ማድረግ ያልተቻለ ይሄ ኮንትሮል ደግሞ ማል ማድረግ ያልተቻለው በየትኛውም አካባቢ ላይ የሕዝብ ለሕዝብ ግጭት ኖሮ አይደለም፣ በደፈጣ በሚደረጉ ጥቃቶች ናቸው። እንደነዚህ አይነት ነገሮች የሕዝብ ለሕዝብ ወጥቶ አደባባይ ላይ ያለበት ሁኔታ ብዙ የለም። ካለፈው ጥቅምት ወር ጀምሮ በርካታ ሰዎች ከህግ አግባብ ውጭ እንደታሰሩ ሊቀመንበሩም ለአሜሪካ ድምጽ አመልክቷል። ከአስር ቀን ባላነሰ ጊዜ ተንቀሳቀስሽ ባየኋቸው ከሰባ በላይ ታሳሪዎች ነበሩ። ምናልባት ከዛ በኋላ የተወሰኑ ጭማሪዎችም ሊኖሩ ይችላሉ። በአጠቃላይ ግን ብዙ ቁጥር ያላቸው ሰዎች በሁለቱም አካባቢ ከቁጥራቸው በላይ ደግሞ የሚያዙበትና ለፍርድ አለመቅረባቸው የበለጠ የሰብአዊ መብት ጥሰቱን ከቁጥሩ በላይ የሚናገረው ደግሞ ለወራት ለምሳሌ ምስራቅ መስቃን አካባቢ ከታሰሩት ሶስተኛ ወር አካባቢ ይመስለኛል። ወልቂጤ አካባቢ የታሰሩት ከጥቅምት ሁለት ጀምሮ የታሰሩ ሰዎች አሉ። በዚህ ጊዜ ውስጥ አንዳቸውን ፍርድ ቤት አልቀረቡም። የሚፈልጓቸውን ሰዎች ያቆያሉ። አንዳንዶቹን በእርግጥ የሚለቁበት ሁኔታ አለ። ግን የሚያቆዩቸው ሰዎች ለምን እንደያዟቸው፣ ለምን እንደዚህ እንደሚያቆዩቸው እንኳን ግልጽ የሆነ ነገር የለም። ሊቀመንበሩ ከህግ አግባብ ውጭ ታስሯል ያሏቸው ሰዎች በምስራቅ ጉራገዞን በምስራቅ መስቃን ወረዳና በወልቅተ ከተማ እንደሚገኙ ጠቁመው ፍርድ ቤት ቀርበው ፍትህ እንዳላገኙም ገልጿል። በወልቅተ ከተማና አካባቢው የግለሰቦች ቤቶች ያለ ፍርድ ቤት ትእዛዝ በሰዓት ላፊ እንደሚበረበሩና ባለቤቶቻቸውም እንደሚታሰሩ ማረጋገጡን ፓርቲው በትናንት መግለጫው አመልክቷል። በዚህ ሁኔታም የፓርቲው ማዕከላዊና የሥራ አስፈጻሚ ኮሚቴ አባል አቶ መስፍን አበራም ታህሳስ 8 ቀን 2016 ዓ ምህረት ሌሊት ከቤታቸው ታፍኖ እንደተወሰዱ ማስታውቋል። በአካባቢው ለሦስት ዓመታት እንደቆየም የተገለጸው የተራዘመ የኮማንድ ፖስት አስተዳደር ለብዙሀኑ የመብቶች ጥሰት ምክንያት እንደሆነ የተችት አቶ መሐመድ አላግባብ የታሰሩ ሰዎች መብት እንዲከበርና ደህንነታቸውም እንዲጠበቅ ጠይቀዋል። የታሰሩ ሰዎች ለፍትህ ለፍርድ ቤት ቀርበው ፍትህ የማግኘት መብታቸው መረጋገጥ አለበት ነው አሁን በህገወጥ መንገድ ታጉረው ነው ያሉት። ገጣ እንጂ እስር ሊባል አይችልም። ሰዎች ከተያዙ አገራችን የፍትህ ስርዓት ውስጥ ፍርድ ቤት የሚቀርቡበት ተጠርጣሪ ሆነው ከቀረቡ ደግሞ ራሳቸው የሚከላከሉበት ስርአት አለ። ከዚህ ስርአት ውጪ ለስ ስርአቱ ሁሉ እንደ ስጋት የታዩ ሰዎች በሙሉ አንገት ጠምዝዞ ወደ እስር ቤት እያስገቡ ኢንዴፊኔትሊ ለማይታወቅ ያህል ጊዜ ገደብ ለሌለው ጊዜ ማቆየት ህጋዊ አሰራር ስላልሆነ ይሄ ሊታረም ይገባል የሚል ነው። በጎጎት ፍትህና አንድነት ፓርቲ መግለጫ የተነሳውን የሰላማውያን ሰዎች ግድያና የዘፈቀደ እስር አስመልክቶ ከዞኖች ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ አልተካትተም። ይሁን እንጂ የማዕከላዊ ኢትዮጵያ ክልል ፕሬዚዳንት አቶ እንዳሻው ጣሰው በክልሉ የተለዩ 276 ሰዎች በህግ ቁጥጥር ስር እንዲውሉ መወሰኑን ማስታወቃል እና አንዳንዶቹም እንደታሰሩ መናገራቸውን ጠቅሰን መዘገባችን ይታወሳል። በጉራጌና በምስራቅ ጉራጌ ዞኖች በክልልነት ከመደራጀትና ከወሰን ማካለል ጥያቄ ጋር በተያዘ ከዓመታት በፊት የተፈጠረው ግጭት ሁነኛ መፍትሄ አለማግኘቱ ቀጠናው እንዳይረጋጋ ማድረጉና ዜጎችን ለህይወት እልፈት፣ ለንብረት ውድመትና ለመፈናቀል እንደዳረገ በየጊዜው መዘገባችንም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮቻችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔ መጽሔት ይቀጥላል። በአማራ ክልል ዋግብራ ዞን የተከሰተው ድርቅ ባስከተለባቸው ጉዳት ምክንያት የሞቱት የቤት እንስሳት ብዛት ከአስር ሺህ በላይ እንደደረሰ የዞኑ አደጋ የመከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገለጸም። የጽህፈት ቤቱ ኃላፊ አቶ ምረት መላኩ ዛሬ አርብ ለአሜሪካ ድምፅ እንደተናገሩት ባለፈው ወር ብቻ ከራብ ጉዳት የተነሳ ከ6000 በላይ የቤት እንስሳት እንደሞቱ አስታውሰዋል። ቁጥሩ ሊጨምር የቻለው ከሰብአዊ እርዳታው ጎን ለጎን የእንስሳት መኖ እርዳታንም በማሰባሰብ ላይ ትኩረት ተሰጥቶ ባለመሰራቱ ነው ብሏል። አሴር ምስጋናው ተጨማሪ አላት። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በተከሰተው ድርቅ ምክንያት በአንድ ወር ውስጥ ቁጥራቸው የበዛ የቤት እንስሳት እንደሞቱ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ዛሬ ለአሜሪካ ድምፅ አረጋግጠዋል። በሳላና አብርገሌ ወረዳ በተለያዩ የእንስሳት ዝርያዎች ወደ አስር ሺ የሚሆን እንስሳት ሞተውብናል። መኖ ፍለጋ ሲሄዱ የእግር ጉዞ አልቻሉም። አራት ሺ ሰላሳ ሁለት ነበር ከወር በፊት ያንውም በሳላ ብቻ ነው የነበረው። አሁን ደግሞ አብርገሌ ደሀና በነቃሚ ባልተከሊ ወደ ያሉ አርሶ አደሮች እንስሳታችን ውሀም በመኖ ምጥረት መጥረት እየሞቱ ነው የሚል ሪፖርት እነሱ ጋር ተጨምሮ ወደ እየደረሰ ነው። በእንስሳት በኩል እስካሁን ድረስ የመኖ ድጋፍ አስፈላላጊ ኮሚቴ ተደራጅቶ በየወረዳው የባህላዊ መኖ እያሰባሰበ ነው ያለው፣ ግን ተሰባስቦ ወደ አንድ ማዕከል ሄዶ ለእንስሳት ማድረስ ስላልተቻለ እንስሳት ላይ እስካሁን ድረስ የሞት ሪፖርት አለ የሚለውን ይዘናል። ካነጋገርኳቸው ተጎጂዎች መካከል በሳህል ላሳየም ተወረዳ መንደር ዜሮ አራት እንደሚኖሩ የገለ ገለጹልኝ። አርሶ አደር ደሴ ገብሩ በቤት እንስሶቻቸው እያረሱና ለሽያጭም እያቀረቡ ኑሯቸውን ይመሩ እንደነበር ተናግረዋል። አሁን ግን በርከት ያሉ እንስሶቻቸው ድርቁ ባስከተለባቸው ጉዳት በመሞታቸው በእጅጉ ማዘናቸውን አመልክተዋል። ቆላማ መሬት ስለሆነ በእንስሳ ነው ብዙም ጊዜ የምንኖረው። ላሞች አራት እና በሬ ሁለት ወደ አስር በከሳ ነው፣ አምስት የቀሩትም ናቸው። እነሱም በሬዎቹ የሚያርሱበት ነበር። አዎ፣ ደከመና የሚበላው ሲያጣ ደሞ። አሁን ቤተሰቡን በምን እያስተዳደሩ ነው? ወደ አስራ ሁለት ኪሎ አንድ ቤት ሰጥቶን ነበር። በቃ ያቸ ማልታለች ምንም በቃ በዛች ልክ ነው ምንም እናስተዳድረው ነገር የለም። አሁን በጣም ከፋ ድርቅ ነው ያስከተለን ዘንድሮ ታይቶ ተሰምቶ በኒት ነው የሚሆን ከሰምቼ ባላቀ ያንስል ድርቅ የሚባል ነበር አናውቃለን። አሁኑ በጣም የከፋ ነው። ወቅታዊውን ድርቅ ተከትሎ ከአንድ መቶ ሰባ ሺህ በላይ የቤት እንስሳት እንደተሰደዱ የገለጹት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ አሁንም በትኩረት ካልተሰራ የከፋ ጉዳት ሊደርስ እንደሚችል ስጋታቸውን ጠቁመዋል። የሚቀድመው ሰብአዊ ድጋፍ ስለሆነ ሰብአዊ ድጋፍ ላይ ያለው ተጋላጭ ቁጥር ከፍተኛ ስለሆነ ለእኛ ድጋፍ ሊያደርጉ የሚመጡ ግብረሰናይ ድርጅቶች የክልሉም፣ የፌዴራል መንግስቱም እስካሁን እየሞከሩ ያሉት ከሰብአዊ ድጋፍ ላይ ነው። የመጀመሪያው ሰው ላይ ስለነበረ ነው። እኛ ግን አሁን ክፍተቱ ከሰው ላይ እየተሻሻለ ስለሆነ የምግብ አቅርቦቱ ወደ እንስሳት ድጋፉ ወደ እንስሳት ጭምር ቢዞር እያልን እየጠየቅን ነው ያለ ነው። ዞሮ ዞሮ እስካሁን ድረስ ከህልቤታት ኢትዮጵያ እና ከኤፍ ኤች ኢትዮጵያ ከተባሉ ግብረሰናይ ድርጅቶች ከወራት በፊት ከረሃብ ጋር በተያያዘ በዞኑ የስድስት ሰዎች ህይወት እንዳለፈ ያስታወሱት አቶ ምህረት አሁንም በድርቁ ምክንያት ከአራት መቶ ሺህ ህዝብ በላይ እንደተጎዳ አስታውቀዋል። ከእነዚህም ውስጥ ከአንድ መቶ ሰማኒያ ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ ፈላጊ እንደሆነ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራና በትግራይ ክልሎች ስራውን እያከናወነ እንዳልሆነ አስታወቀም። ከሁለቱ ክልሎች ውጭ በሌሎች ክልሎችና የከተማ አስተዳደሮች ተሳታፊዎችና የምክክር አጀንዳ አቅራቢዎችን የመለየት ስራ እየተከናወነ እንደሆነ ኮሚሽኑ ዛሬ አርብ በሰጠው ጋዜጣዊ መግለጫ ገልጿል። ኬኔዲ አባተ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁኑ ወቅት በሁለት ክልሎች ውስጥ ስራውን እያከናወነ እንዳልሆነ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ዛሬ በሰጡት መግለጫ አብራርተዋል። ሀገራችን ካሏት የከተማ አስተዳደሮች እና ክልሎች መካከል አሁን በተጨባጭ የተሳታፊ ልየታ እያልተካሄደበት ያለው ነገር ግን ተሳታፊዎችን ለመለየት ቅድመ ዝግጅቶች እየተጠናቀቁ ያሉባቸው ክልሎች ሁለት ብቻ ናቸው። አንደኛው የትግራይ ክልል ነው። ሌላኛው የአማራ ክልል ነው። አሁን ባሉባቸው ወቅታዊ ሁኔታዎች ምክንያት ከነዚያ ወቅታዊ ሁኔታዎች ጋር በተያያዘ ምን አይነት መንገድ መከተል አለብን ይህን ስራ ለማሳካት በሚል ከተለያዩ ባለድርሻ አካላት ጋር ምክክር እየተካሄደ ቅድመ ዝግጅቶች እየተደረጉ መሰራት ያለባቸው ስራዎችን ለመስራትም ጥረት እየተደረገ ያለበት ሁኔታ ነው ያለው ማለት ነው። በአማራ ክልል የኮሚሽኑን ስራ የገታው ለወራት የዘለቀው የትጥቅ ግጭት ሲሆን በትግራይ ክልል ደግሞ ከጦርነት በኋላ ያለው ድባብና ሌሎችም ምክንያቶች መኖራቸውን አቶ ጥበቡ ተናግረዋል። ትግራይ ክልል ላይ በዋናነት ያልኩት የጸጥታ ችግር ሳይሆን ከጦርነት የመውጣት ሂደቱ ስላለና ስላለና ብዙ ውስብስብ ችግሮች ስላሉ እነሱን ተረጋግቶ ሕብረተሰቡ በንቃትና በስፋት የሚሳተፍበትን አውድ ለመፍጠር ጊዜ ይፈልጋል። በነገራችን ላይ እንደሚታሰበው አይደለም። ቀላል አይደለም። ምክንያቱም ይሄ ምክክር አሳታፊ መሆን አለበት፣ አካታች አለበት። ሰዎች ለመመካከር መመካከር ምንን ይጠይቃል? መከባበርን፣ መቻቻልን፣ መደማመጥን፣ ትዕግስትን ይጠይቃል። በጦርነት እየተካለበ በድርቅ በረሃብ እየተካለበ ባለበት ሁኔታ ውስጥ ይህን ነገር መፍጠር አይቻልም። ስለዚህ ሂደቶቹን ተከትሎ ከእውነታዎቹ ጋር በሚቀራረብ መንገድ ስራዎችን መስራት ተገቢ ነው ብለን እናስባለን። እሱን ነው እየሰራን ያለ ነው በሁለቱም ክልሎች ከሁለቱ ክልሎች ውጭ ባሉት አካባቢዎች የወረዳ ተሳታፊዎችንና አጀንዳ አቅራቢ ተወካዮችን የመለየት ስራ በተለያየ መጠን እየተከናወነ እንደሚገኝ የገለጹት የአገራዊ ምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ 327 ወረዳዎች አጀንዳ የሚያቀርቡ ወኪሎቻቸውን ለይተው እንደጨረሱ ተናግረዋል። የልየታ ስራውን ያጠናቀቁ ክልሎችና የከተማ አስተዳደሮች እንዳሉም ገልጸዋል። እስካሁን በደረስንበት ደረጃ በሲዳማ በ45 ወረዳዎች በደቡብ ምዕራብ ኢትዮጵያ 57 ወረዳዎች፣ በቤንሻንጉል ጉሙዝ 24 ወረዳዎች፣ በሐረሪ 9፣ በድሬዳዋ 12፣ በጋምቤላ 14፣ በአዲስ አበባ 119 ወረዳዎች ሙሉ በሙሉ በሚባል ደረጃ ተወካዮቻቸው ተሳታፊዎች መለየት ብቻም ሳይሆን ተሳታፊዎች ተለይተው በአጀንዳ ሀሳብ ላይ ሀሳብ የሚሰጡ ተወካዮቻቸውን ሙሉ በሙሉ የተጠናቀቀባቸው ወረዳዎች ናቸው። እስካሁን በኢትዮጵያ ከሚገኙ ወረዳዎች መካከል ወደ 327 የሚሆኑ ወረዳዎች የአጀንዳ ሀሳብ የሚሰጡ ተወካዮቻቸውን ሙሉ በሙሉ መርጠው አጠናቀው ጨርሰዋል ማለት ነው። በመላው ኢትዮጵያ በተለያየ መጠን የተሳታፊዎች ልየታ ስራ እየተከናወነባቸው ያሉ ወረዳዎች 700 እንደሆኑም ገልጸዋል። በአንዳንድ አካባቢዎቹ የትጥቅ ግጭት ባለበት የኦሮሚያ ክልል ከ379 ወረዳዎች ውስጥ 45 በመቶ በሚሆኑት 171 ወረዳዎች ተሳታፊዎችን የመለየት ስራ እየተከናወነ እንደሚገኝም አመልክተዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር እንዲደረግና መግባባት እንዲፈጠር የማስቻል ተልእኮ አንግቦ ከተቋቋመ ወደ ሁለት ዓመት የሚሆነው ኮሚሽኑ በዋናነት በግጭቶች ምክንያት በእቅዱ መሰረት መጓዝ አልቻለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከአንድ ወር በፊት የመስሪያ ቤታቸውን የአራት ወራት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የትጥቅ ግጭቶች በሰላም እንዲፈቱ ምክር ቤቱ በመንግስት አስፈጻሚው አካል ላይ ጫና እንዲያደርግ ጥሪ ማቅረባቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በጦርነት ምክንያት አመታዊው የቤተልሔም ጌታ የልደት ክብረ በዓል ተሰረዘም። በጌታ ልደት መዳረሻ አንስቶ በቤተልሔም የሚደምቀው የገና በዓል በእስራኤልና ሐማስ ጦርነት ምክንያት ተቀዛቅዟል። የፍልስጤን ዌስት ባንክ ከተማ አስተዳደር ዘንድሮ ምንም አይነት ክብረ በዓል እንደማይኖር ገልጾ ለባሉ የታቀዱ መርሐ ግብሮችን እንደሰረዘ አስታውቋል። ሊንዳ ግራንድስቲን ከቤተልሔም የሚያጠናቀረችውን ዘገባ ኤደን ከረመው እንደሚከተሉት አቀርቧለች። በፍልስጤም ዌስት ባንክ የሚገኘው የቤተልሔም ቤተክርስቲያን ወትሮ የኢየሱስ ክርስቶስን ልደት የሚወክሉ ጌጦች በሚቀመጡበት ስፍራ ላይ ፍልስጤማውያን ከጋዛ መከራ ጋር አጋር መሆናቸውን የሚያሳዩ ምስሎች ተቀምጠዋል። ቄስ ሙንተር አይዛክ በቤተልሔም የሚገኘው የኢቫንጀሊካን ሉትራን ቤተክርስቲያን ኃላፊ ናቸው። በጋዛ ውስጥ ያሉትን የፈራረሱ ቤቶች የሚመስል በፍርስራሾች መካከል ያለ ግርግም፣ ሕፃኑ ኢየሱስም በልጅነቱ ከፍርስራሹ በታች ነበር። የጋዛ ሕፃናት ከፍርስራሹ ሲወጡ የሚያመለክቱ ብዙ ምስሎችን አይተናል። ለእኛ ደግሞ ይህ ኢየሱስ ከመከራችን ጋር መካፈሉን የሚያሳይ መልእክት ነው። በቤተልሔም የሚገኘውና የግርግም አደባባይ እየተባለ የሚጠራው ስፍራ በገና ሰሞኑ ወቅት በዓለም አቀፍ ጎብኚዎች መጨናነቁ የተለመደ ትዕይንት ነበር። ዘንድሮ ግን በጋዛ እየተካሄደ ባለው ጦርነት ምክንያት ጎብኚዎች በእስራኤልም ሆነ በዌስት ባንክ በኩል እንዳይገቡ ተከልክለዋል። የቤተልሔም ማዘጋጃ ቤትም ሁሉንም ዓይነት የልደት ክብረ በዓሎችን ሰርዟል። ሀና ሀናንያ የቤተልሔም ከተማ ከንቲባ ናቸው። ቤተልሔም የፍልስጤን ከተማ ስትሆን፣ በሐዘን ውስጥ ነን። በዌስት ባንክ እና በጋዛ ሰርጥ እንዳሉ እንደ ሁሉም ከተሞች በሐዘን ውስጥ ነን። በጋዛ በሕዝባችን ላይ የተፈጸመ ያለው ጥቃት እስካለ ድረስ ማንኛውም አይነት የገና በዓል ደስታና ክብረ በዓል እንዳይደረግ አግደናል። ከንቲባው ሰባ ከመቶ የሚሆነው የቤተልሔም ምጣኔ ሀብት በቱሪዝም ላይ የተደገፈ ነው ይላሉ። በከተማዋ የሚገኙትና ወትሮ ከአቅም በላይ ይጨናነቁ የነበሩ ሰባ ሆቴሎች እንዲሁም ደግሞ የገጸ በረከት ሱቆች አሁን ተዘግተዋል። እንደ ሊዝ ሩዴዳ ያሉ ወጣቶችም ስራ አጥ ሆነው ተጨናንቀዋል። ድባቡ በጣም አሳዛኝ ነው። ሰዎች በጦርነቱ የተነሳ በጣም አዝነዋል። ይኸው አሁን ደግሞ ስራ የለም። በከተማዋ አሉ የሚባሉትና አልፎ አልፎ የሚታዩት ከሞስኮ የመጡት የሩሲያ ኦርቶዶክስ ክርስቲያኖች ብቻ ናቸው። ፓቬል ኪርሚንስኪ ጎብኚ ናቸው። አልፈራም፣ በፍጹም እኛ ሩሲያውያን ነን። ሚሳይሎች አያስፈሩኝም። የማልፈራው ደግሞ እኔም ራሴ በሩሲያ ሰራዊት ውስጥ ያለው በመሆኔ ነው። ምንም እንኳን ሁሉም የልደት ክብረ በዓሎች ቢሰረዙም ሃይማኖታዊ ጸሎቶችና ቅዳሴዎች ግን ይካሄዳሉ። ከንቲባ ሃናንያ የልደት በዓልን በጸሎት እናሳልፈዋለን ይላሉ። ይህ የሰላም ከተማ በመሆኑ ስለ ሰላም በምናደርገው ጸሎት ላይ እንተጋለን። ኢየሱስ ክርስቶስ እዚህ ከተማ ውስጥ በመወለዱ ምክንያት የሰላም መልእክት ከዚህ ከተማ ነው የተወለደው። እናም አሁን ላይ ቤተልሔም እና ሌሎች የፍልስጤም ከተሞች እውነተኛ ሰላምን ይሻሉ። የቤተልሔሙ ከንቲባ አክለውም ለከርሞ በአሁኑ ሰዓት በጋዛ እየሆነ ያለው ነገር የቅርብ ጊዜ ትዝታ ብቻ ሆኖ በቤተልሔም የልደት በዓልን ድጋሚ በደስታ ለማሳለፍ ተስፋ እንዳላቸው ገልጸዋል። ለሊንዳ ግራንድስቲን ዘገባ ኤደን ገረመው ከዋሽንግተን ዲሲ የተባበሩት መንግስታት ድርጅት የጸጥታውን ምክር ቤት ለጋዛ ተጨማሪ እርዳታ ማድረስን አስመልክቶ የሚሰጠውን ድምፅ በድጋሚ ሲያዘገይ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የእስራኤልን ወታደራዊ ዘመቻ በመደገፋቸው በዓለም መድረክ መገለላቸው ጨምሯል። የአገር ውስጥ መራጮችም የአወዛጋቢውን ጉዳይ አያያዝ በሰፊው ይቃወማሉ። የቪኦኤ የዋይት ሀውስ ቢሮ ኃላፊ ፓትሪስ ዋዳክሲዋራ ተከታዩን ዘግባለች። ደረጀ ደስታ ያቀርበዋል። የፍልስጤም ባለስልጣናት እንዳስታወቁት እስራኤል በጋዛ የቦምብ ጥቃት ማድረስ ከጀመረችበት ከአስር ሳምንታት ወዲህ 20 ሺህ ሰዎች ተገድለዋል። የዩናይትድ ስቴትስን ድምፅን በድምፅ የመሻር ውሳኔ ለማስወገድ ለቀናት ከተደረገ ከፍተኛ ድርድር በኋላ ዛሬ አርብ የተባበሩት መንግስታት የጸጥታው ምክር ቤት ለጋዛ ተጨማሪ እርዳታ ለመስጠት በሚያስችለው ውሳኔ ላይ ድምፅ ይሰጣል ተብሎ ይጠበቃል። እስራኤል የተባበሩት መንግስታት የእርዳታ ተሽከርካሪዎችን ለመፈተሽና ጦርነቱን በአስቸኳይ እንዲያቆም የሚጠይቀውን የውሳኔውን የመጀመሪያ ድንጋጌ ትቃወማለች። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ለአሁኑ የመፍትሄ ሀሳብ ድጋፍ እንደምታደርግ ጠቁመዋል። ለተቸገሩት የሰብአዊ እርዳታ የሚያመጣ የውሳኔ ሀሳብ ነው። ሰብአዊ እርዳታውን ለመደገፍ እንዲያስችል በመሬት ላይ የዘረጋነውንና ግብጽ ቅድሚያ የሰጠችውን ዘዴ ይደግፉ። እስራኤል የመሬት ላይ ጥቃቷን ስትቀጥል ፕሬዝደንት ጆ ባይደን የተኩስ አቁም ጥሪ ለማድረግ ፈቃደኛ አልሆኑም። ይህ አቋማቸው ባይደንን ተው ወይም አባንደንድ ባይደን የሚለውን ንቅናቄ ካደራጁት ከአሜሪካውያን ሙስሊም ማህበረሰብ ጋር ያላቸውን ግንኙነት ጎድቶታል። ጄላይኒ ሁሴን አባንደንድ ባይደን የተሰኘው ንቅናቄ አደራጅ ናቸው። ፕሬዚደንት ባይደን የ2024ቱን ፕሬዝደንታዊ ምርጫ እንደተሸነፉ እያስታወቅን ነው። እንደ አሜሪካውያን ሙስሊሞች አቅም አልባ አይደለንም። ኃይል አለን። ገንዘብ ብቻ አይደለም ያለን፣ ተጨባጭ ድምፅም አለን። የዩናይትድ ስቴትስ ብሔራዊ የደህንነት ምክር ቤት አማካሪ ጆን ከርቢ ይህ ቁጣ መኖሩን ያምናሉ። እነዚህ የተለያዩ አመለካከቶችን ሁሉ በሚገባ እየሰማንና የተሻለ ግንዛቤ ለማግኘት እየሞከርን ነው። ይህም ሲባል የትኛውም ሀገር ሐማስ በእስራኤል ላይ ከሚፈጥረው ስጋት ጋር መኖር የለበትም። የትኛውም ሀገር ከእንደዚያ ያለ ስጋት ከሚያስከትል ጎረቤት ጋር መኖር አይገባውም። በኒውዮርክ ታይምስ የህዝብ አስተያየት ድምፅ መሰብሰቢያ መሰረት አብዛኞቹ አሜሪካውያን በተለይም ወጣት መራጮች ባይደን የጦርነቱን ሁኔታ ያስተናገዱበትን መንገድ አይቀበሉም። በካርኒንጌ ኢንዶይመንት ፎር ኢንተርናሽናል ፒስ ከተሰኘው ተቋም አሮን ዴቪድ ሚለር የህዝቡ አስተያየት ጥሩ አለመሆኑን ይገልጻሉ። ፖል ነምበርስ አር ሻኪንግ ፍራንክሊ አን አክሰሌሬትድ ከህዝብ የተሰበሰቡ የአስተያየት ድምፅ ቁጥሮቹ በእርግጥም በጣም አስደንጋጭ ናቸው። ከአረብ አሜሪካውያን፣ ከተራማጂዎች እና ነጭ ካልሆኑ ሌሎች ዘሮች የሚታየው ማፈንገጥ እየጨመረ ነው። እነዚህ ሁሉ ባይደን ለእስራኤል ያላቸውን ጠንካራ ድጋፍ የሚቃወሙ ይመስላሉ። ተቀራራቢ በሆነው ምርጫ ይህ ትልቅ ጉዳት ሊሆን ይችላል። ስለዚህ አስተዳደሩ የጋዛን ጉዳይ ጋብ ማድረግ፣ ወደ መልሶ ግንባታ፣ ሰብአዊ እርዳታ መሄድና ሁሉም ነገር የመጨረሻውን እልባት እንዲያገኝ ቁርጠኛ መሆን የሚገባው ይመስለኛል። ተመሳሳይ አስተያየት እንደሚያሳየው መራጮች የሪፐብሊካን እጩ ዶናልድ ትራምፕ የጋዛን ጉዳይ በመቆጣጠር የተሻለ ሥራ ይሰራሉ ብለው ያምናሉ። አሜሪካውያን የተኩስ አቁም ይኑር በሚሉትና እስራኤል እንድታሸንፍ በሚፈልጉት መካከል ተከፋፍለዋል። ምንም እንኳ የተጎጂዎች ቁጥር እየጨመረ ቢመጣም ባይደንን በሁለቱም ወገኖች የፖለቲካ አጣብቂኝ ውስጥ ከቷቸዋል። እያዳመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የመጀምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሳ ላይ እንደርሳለን፣ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ከአማራ ክልል ወደ ዩኒቨርስቲ የገቡ ተማሪዎችን ጉዳይ ይመለከታል። በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮ 12ተኛ ክፍል ተፈታኙ ሽጣ ፈንታ እንደሚያሳስባቸው ተናገሩ። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት ሶስት ወራት እንደተዘጉ መሆናቸውን ለአሜሪካ ድምፅ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ ዕድላቸው ሊጠብ እንደሚችል ስጋት እንዳላቸውም አመልክተዋል። አሴር ምዝጋናው በዚህ ጉዳይ የተጨማሪ አላት በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስ እና ኢዩኤል ሲሚንህ በ2015 ዓ.ም በሀገር አቀፍ ደረጃ በተሰጠው የ12ተኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይሎች እና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት ዕለት ነበር። እኔ የነገርኩሽ አሁን የመጀመሪያውን ታውስ ነው። ከዛ በኋላ በየቀኑ ሁሌ ያለ ታውክስ ምናምን አለ። እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ የከባድ መሳሪያ እንትኖች ነበሩ ድምፆች፣ እና ያን እየተፈተን ነበረ ያጠቆር ምናምን ፈተና እያነበሩ ና በዛ ሰዓት በጣም ተጨንቄን፣ የራሱ ፈተናው ራሱ ሊቋረጥ እንደሚችል ምናምን ጣፋንታችን ሊሆን ይችላል ፈተናችንም ደግሞ በሰላም ሄዱን እርግጠኛ አይደለንም። አራት ዓመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረ ወይ፣ በጣም ብዙ ነገሮችን ስናብሰለሰል ብዙ ነገሮች ውስጥ እንትን ስንል ነበረ። ውጤት ስንት ነበር ያመጣችሁት? እኔ 640 ነው ያመጣሁት። እኔ 627 ባለፈው አመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በአርባ ሁለት ትምህርት ቤቶች ላይ ጉዳት መድረሱንና ሁለት ሺህ የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጽሐፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁኑ የዘለቀው አለመረጋጋትም በተማሪዎች የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩም በገሃድ የታዘቡት ተማሪ ኢዩኤልና ስቴፋኖስ ስሜነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣ ውረድ እንዲህ ያስታውሱታል። በአምስት ምናም መኪና ነው እያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ አጽፈን፣ እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ እንደዚህ ኢንትራንስ ያመጡት ውጤት ይሄን ያክል ነው ምናም የሚል ጽፈን፣ ያንን እያሳየን ከደብረ ማርቆስ ከደጀን ባንድ መኪና፣ ከዛ ደግሞ እያልን እያልን እየተገለባበጠ በአምስት መኪና ጠዋት አስራ ሁለት ሰዓት የወጣን አስራ ሁለት ሰዓት ነው እዚህ ራሱ አስራ ሁለት ተኩል ምናም ነው አዲስ አበባ የገባ ነው። ተማሪ ቤተልሄም ምስጋናው በዚያው የአዲስ አለማየሁ ልዩ አዳሪ ትምህርት ቤት ትማር እንደነበረና ከፍተኛ ውጤት ካስመዘገቡ አርባ ሰባት ተማሪዎች መካከል እንደሆነች ትናገራለች። በአካባቢ ባለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት ቤተልሄም ታስረዳለች። እዚህ ለማምጣት ራሱ መንገዱን በጣም ፈርተን ነበር። መሀል የሚያጋጥመውን ችግር ከዚህ በፊት የነበረውን ተግዳሮች ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር። ያው ግን እንደፈጣልቀል የመጣ ከጓደኞች ጋር ትንሽ ተሰባስበን መጀመሪያ እስከ ደጀን ድረስ በታክሲና ያቆራረጥን መጣን። ከዛ ከደጀን እዚህ ደግሞ ቀጥታ በባስን መጣን። መሀል ፍተሾች ምናምን ነበሩ። ያው መንገዱ ትንሽ አድካሚ ነበር። ምንም ቀጥታ የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል ከአሁን እኛ አምና የነበርንበትን በዚህ ጊዜ የነበርንበትን ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርት ቤቱ የራሱ የሆነ ችግር የኖርበትም ልክላል ያልተሟሉ ነገሮች ቢኖሩም ግን ከጸጥታ ችግር አንጻር ምንም የጸጥታ ችግር ሳይኖርብን እየተማር ትምህርታችንን እያስከተልን እርስ በርሳችን እየተረዳዳን ለሀገራዊ ፈተናውም ለተለያዩ ነገሮች መርሃችን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አለማየ ዋላሪ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም እና ለእነዚህ ልጆች በጣም እንትናለን። ምክንያቱም ትምህርት ሌለው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳ ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አጥቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው እንዲ የሚያሳትፉ ልጆች ናቸው። ይህ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን ቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደ እስኪ የተባበሩት መንግስታት የህጻናት መረጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶችና በተለያዩ አደጋዎች ምክንያት ሰባት ነጥብ ስድስት ሚሊዮን ህጻናት ከትምህርት ገበታ ውጭ እንደሆኑ አስታውቋል። በእውቁ ደራሲ በክቡር ዶክተር ሐዲስ ዓለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ.ም ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለውን ውጤት በማስመዝገባቸው ትናንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልደ ኢትዮጵያውያን ከተለያዩ ተቋማትና ከማህበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገኙ ጥሪ ቢደረግላቸውም በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችልናል ለአሜሪካ ድምፅ አስቴር ምስጋናው። በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሀዲስ በኢትዮጵያ ችግር ያዋልደው ቀዳሚ የአይነ ስውራን መዋለ ህጻናት የማስፈፊያ ድጋፍ እንደሚሻ ተገለጸ። ያለ ጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች በአንድ ገባሬ ሰናይ ተቋም ለመስረት ሲነሳሱ ከትምህርት ገበታ አርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናትን ጥቂቶች እንዳልሆኑ ለመታዘብ ችለዋል። እኚህ እናቶች ልጆቻቸው ለአቅመ ትምህርት ሲደርሱ እንደ ኩዮቻቸው ወደ መዋለ ህጻናት እንዲገቡ በፈለጉበት ወቅት ተቀባያተው ያጋጠማቸው እንግልት የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገባቸው ይናገራሉ። ሄደን ገረመው ከመስራቾቹ መካከል ሁለቱን አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል። ሳራ ወልዴና ሰናይት የኋላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ኋላ ወርቅ። ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩ ነው የምታስቢው። እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል፣ ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው? እንዴት ነው የሚሆነው? እና አንድ ልቤ እንዲያውም እንደምናለ ወደ ውጭ ስፖንሰር ነው ሰው ባገኘው እና ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤ ያለ፣ ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድ የተሰማኝ በ አህለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ውስጥ ጠይቃቸው እኛ ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው፣ እና ከዛ በፊት አይቀበሏቸውም። እዛ ተመልሽ የሳስበው አሁን ልጅ ሰማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት ድምጽ የሰማበት ቦታ ይሄዳል፣ ድምጽ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋል ህጻናት የሚባለውን ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር ከመገናኘት አለበት የሚለውን ነገር ነው ያሰብኩት እና እና እንዴት ነው ምናምን ስልናቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባች አሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ። ሬልም መነካከት ጀምረዋል ብዙዎቹ እንዲሁም ደና የሚሉ የሚችሉም ልጆች አሉ። እነ ሳሚ እድሜ ከፍ ያሉ ስላሉ ማለት ነው። ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች። ለጊዜው የተወለደ ልጅ ነው ቁታሚንም እና ተወልደው አንድ ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ ሁለት ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ፣ በጣም ሌት ሆነሻል፣ ዘግይተሻል። አሁን ምንም አይነት ህክምና አይኖረውም፣ አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነት ሞክር ያለው ግን የምችለውን ህክምና አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲ ነው ተለጥፎለት ትንሻውን ብርሃን ነገር ይከተላል ማለት ነው። ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የዓይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች። ዓይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተና አልፈልገን። በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ ስምንት ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት መስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት ሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው አስተማሪ አይደለውም። በእውቀቴ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላች ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ ሰባትን ከእነሱ ጋር ተገናኝተን ምንድን ያወራ ነው ያው ትምህርት ቤት ያስፈልጋቸዋል፣ እነዚህ ልጆች መዋለ ሕጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ሕጻናቶች አሉ። እነዛ ሕጻናቶችንም ማውጣት ማብቃት፣ እውቀት አላቸው ጭንቅላታቸው የሚገርም ነው፣ መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን ሰላሳ ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው። የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁኑ ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች። አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምሰራው እኔ ራሴ ትሬል መደረግ አለብኝ፣ እኔ ብሬል ለማስተማር ግን፣ እኛ ያደረግነው ምንድን ነው? ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል፣ የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬልን አሁን ከነሱ አሚ ነው አሁን። እኛም እየሰማን እንደገና የአንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር፣ እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎትም የሚመጡም አሉ። ቀጥታ ትምህርቱን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ ይሳተፍን አይደለም ትምህርት ቤቱ በበጎ ፈቃደኞች እና በወላጆቹ አቅም አዲስ አበባ ወደ ጀመ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደ መንግስትም ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ቢገላግለን እኛሁን ሄዴክ የሆነብን ራስ መሳት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስቲር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ ይህንን ነው እየፈራ ያለ ነው። እና የኢትዮጵያ ሕዝብ እንዲሰሙ የምንፈልገው ይህንን ነው። ይሁን እንጂ ምንም አይነት ሟለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራእያቸው ሰፊ መሆኑን ነው የጠቆመችው። እንደ ራዕይ እንግዲህ አሁን እኛ የምናስበው ልጃችንን አብዛኞቹን እንደ ልጅ ወጥተው እንደልጅ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የዓይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን በሪማቶ ወለዱ ለተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጭንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው፣ ቀላል የሆነውን ነገር መቅረፍ እንችላለን። ቪዥን ማየት የተሳናቸው ህፃናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ ዓመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ተመልካቾቻችንና አድማጮቻችን የምሽቱ ዝግጅታችን እንደቀጥለን ነው። ቀጣዩ ዝግጅታችን ደግሞ ኢትዮጵያዊ የሙዚቃ አቀናባሪን ይመለከታል። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ ዕድሜ ነው። የአብሮ አደጉና የጓደኛው ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ የሠራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በታዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ኪሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የብዙ ነጠላ ዜማዎችና በርካታ አልበሞችንም አቀናብሯል። ወጣቱ አቀናባሪ ኪሩቤል እነዚህ ፈተናዎች እንደምን አልፎ የሕይወት ዘመን ጉዞውን ቀጠለም ነገስ የት መድረስ ይፈልጋል የሚለውን ኬኔዲ አባተ በቀጣዩ ዘገባ ያቀርብልናል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ሕይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ሕይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ሕይወት ብሎ የሚያስበውን መንገድ እንድንሄድ፣ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ፣ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ በቃ ልክ ሲፈቀድልኝ በቃ እና ያ ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማካካስ ቻልኩኝ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚሁ ሳምፕል እንደ ቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማው እና እንዴኮ በቃ ያለቀ አሬንጅመንት ነው አዎ ሚክስ እና ማስተር ከተደረገ ይሄ በደንብ ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚህ አይነው ክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃውያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለዓመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት ማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና ያንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲንስ ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምዶ ስጀበታል የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ህይወቴ እንግዲህ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘ የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይ ፕሮግራም ሀፕን አደረገ። በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚ ና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ አለም ሄጄ ከተለያዩ አርቲስቶች ጋር የመስራት ዕድል አገኘሁኝ እነዛን ነገሮች እስካሁንም ያደረግኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው ያው ሙዚቃ ላይ ሲቀመጥ ሁሉን ነገር ነው መራሰው ሁሉን ተናድጄም ከሆነ ረሰዋለሁ የሆነ ነገር አስጨንቆም ከሆነ ትረሰዋለ። ደስ ብሎም ራሱ ልትረሳው ትችላለ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው እና እድለኛን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ሕይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሆኝ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ እና አሁንም ራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ መክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት። ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከበራችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ወደ እናንተ እየደርሰ ያለውን የዛሬን አርብ ታህሳስ 12 2016 ዓ ም የምሽቱን ዝግጅታችን ነው። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በትዊተር ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራምና ዩቱብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 22259942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጠው መመሪያ መሠረት አኑሩ። የዋትሳፕ ቁጥራችን ደግሞ 202551355 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። በኢሜይል ታገኙ ለምትፈልጉ ደግሞ ሆርን አትቪኒውስ ዶት ኮም የኢሜል አድራሻችን ተጠቀሙ። የተከበራችሁ አድማጮቻችንና ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ስርጭቱን ከስቱዲዮ በማቀናበር አብሮን የቆየው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ ናት። ፕሮግራም በማሰናዳት አብሮን ከነበሩ የአሜሪካ ድምፅ አዘጋጆች ጋር ምሽቱ ሳስተናግዳችሁ ያመሸሁት ደግሞ አስማማዬ ነው ነበርኩኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሆንላችሁ። ¶¶ gidi gidi gidi gidi gidi